አውሮጳና ጀርመን ቱርክ የጎረቤቶቿ የአውሮጳ ሀገራት ማህበር አባል ለመሆን የመጀመሪያ ማመልከቻ ያስገባችው የዛሬ 29 ዓመት ነበረ። በዚያን ጊዜ መጠሪያው የአውሮጳ የኢኮኖሚ ማህበረሰብ አባል ለመሆን ነበረ ያመለከተችው በሂደት የአውሮጳ ሕብረት ለሆነው ለዚህ ማህበር አባልነት የታጨችው በታህሳስ በጎርጎሮሳዊ አቆጣጠር 1999 ዓ ም ነበረ ለአባልነት መደራደር ከጀመረች ደግሞ ባለፈው ጥቅምት 11 ዓመት አለፈ። በተለያዩ የሀገር ውስጥና የውጭ ችግሮች ሲጓተት የቆየው ድርድር ለጊዜው እንዲቆም ባለፈው ሳምንት የአውሮፓ ህብረት ፓርላማ ድምፅ ሰጥቶበታል። ፓርላማው ይህን ተፈጻሚነት የሌለው ውሳኔ ያሳለፈው የቱርክ መንግስት ከመፈንቅለ መንግስት ሙከራ በኋላ በዜጎች ላይ የሚወስዳቸውን እርምጃዎች በመቃወም ነው። ባለፈው ሳምንት ስትራስቡርግ፣ ፈረንሳይ ውስጥ በጉዳዩ ላይ ድምጻቸውን የሰጡት የፓርላማው አባላት የአንካራ መንግስት ከከሸፈው የመፈንቅለ መንግስት ሙከራ በኋላ የሚወስዳቸውን ተመጣጣኝ ያልሆኑና ጨቋኝ ያሏቸውን እርምጃዎች አውግዘዋል። የአውሮፓ ህብረት ኮሚሽንና አባል ሀገራት በመካሄድ ላይ ያለው የቱርክ የአባልነት ድርድር ለጊዜው እንዲቆም እንዲያደርጉም ጥሪ አቅርበዋል። በአውሮፓ ህብረት ፓርላማ የክርስቲያን ዴሞክራቶች ፓርቲ ቡድን ሊቀመንበር ማንፍሬድ ቬበር ቱርክ በዜጎቿ ላይ የምትወስዳቸው እርምጃዎች በዝምታ መታለፍ የለባቸውም ሲሉ ለምክር ቤቱ አሳስበዋል። በዚህ ጉዳይ ላይ አውሮጳ ምንም ሳይናገር ማለፍ አይችልም። ግልጽ መልስ መስጠት አለብን። እናም ልንወስድ የምንችለው ዝቅተኛ እርምጃ ቱርክ ውስጥ አስተማማኝ ሁኔታ እስከሌለ ድረስ የአባልነት ድርድሩን ማቆም ነው። በጎርጎሮሳዊው ሐምሌ 15 2016 ከተሞከረው የቱርክ መፈቀለ መንግስት በኋላ ቢያንስ ሰባት ሺህ ሰዎች ወህኒ ወርደዋል። ከታሰሩት ውስጥ በሀገሪቱ ፓርላማ የተወከሉ ኩርዶችን የሚደግፈው የህዝባዊ ዴሞክራሲያዊ ፓርቲ በምህጻሩ ኤችዲፒ አስር አባላትና ከአንድ መቶ ሀያ በላይ ጋዜጠኞች ይገኙበታል። የመፈንቅለ መንግስቱ ደጋፊ ተብለው ከስራ የታገዱት ወታደሮች፣ ምሁራን፣ ዳኞች፣ ጋዜጠኞች የፖለቲካ አቀንቃኞች እንዲሁም የኩርድ መሪዎች ቁጥር ወደ 75 ሺህ ይደርሳል። በመቶዎች የሚቆጠሩ ልዩ ልዩ ማህበራትና መገናኛ ብዙሀንም ተዘግተዋል። ፓርላማው ከቱርክ ጋር የሚካሄደው ድርድር ለጊዜው እንዲቋረጥ የሚጠይቀውን ተፈጻሚነት የሌለውን ውሳኔ ያሳለፈው በ479 ድጋፍና በ37 ተቃውሞ እንዲሁም በ107 ተአቅቦ ነበረ። የአውሮፓ ህብረትና ቱርክ ሊገባደድ አንድ ወር ያህል ጊዜ በቀረው በጎርጎረሳዊ 2016 በቱርክ በኩል ወደ ህብረቱ አባል ሀገራት ለመግባት የሚሞክሩ ስደተኞችን ቱርክ በሀገሯ እንድታቆይ ስምምነት ላይ ደርሰዋል። በቀደመው በ2015 ከአንድ ሚሊዮን በላይ ስደተኞች አውሮፓ ገብተዋል። ከመካከላቸው በመቶ ሺዎች የሚቆጠሩት ከሁለት ሚሊዮን በላይ የሶሪያ ስደተኞችን ከምታስተናግደው ከቱርክ ነው የመጡት። ቱርክ በቢሊዮኖች የሚቆጠር የገንዘብ ድጋፍ የምታገኝበት ከአውሮጳ ህብረት ጋር የደረሰችበት ስምምነት ወደ አውሮፓ ሀገራት የሚመጣው ስደተኛ ቁጥር እንዲቀንስ አድርጓል። ከዚህ ሌላ በጎርጎሮሳዊ 2016 መጀመሪያ ላይ በተፈረመ በዚህ ውል መሰረት አንካራ ማሻሻያዎችን ካደረገች ቱርኮች በአውሮፓ ህብረት አባል ሀገራት ያለ ቪዛ እንዲጓዙ ለመፍቀድ ስምምነት ላይም ተደርሶ ነበረ። ስምምነቱ ለአውሮፓ መንግስታት ትልቅ እፎይታ ቢያስገኝም ከቱርክ ጋር አለመግባባት በተፈጠረ ቁጥር ቱርክ ስምምነቱን እንደ ማስፈራሪያ መጠቀሙ አልቀረም። የአውሮፓ ህብረት ፓርላማ ከቱርክ ጋር የሚካሄደው የአባልነት ድርድር እንዲቆም በጠየቀ በማግስቱ የቱርክ ፕሬዚዳንት ጠይብ ረቸፕ ኤርዶሃን ስምምነቱን እንደሚያፈርሱ ነበረ የዛቱት። ሀምሳ ሺህ ስደተኞች የድንበር ከተማዋ ካፒኩሌ ሲደርሱ ጮኋችሁ ቱርክ ድንበሯን ብትከፍት ምን እናደርጋለን ስትሉ በቅጡ አሰባችሁበት። ልብ በሉ፣ ከዚህ በላይ የሚሄድ ከሆነ እነዚህ የድንበር በሮች ይከፈታሉ። ይህን ማወቅ አለባችሁ። እኔም ሆንኩ ሕዝቡ ለባዶ ዛቻዎች ስሜት አይሰጠንም። የቱርክ ውጭ ጉዳይ ሚኒስትር ኦሜር ሴሌክም የፓርላማውን ውሳኔ ዋጋ ቢስ ሲሉ አጣጥለውታል ከዛም አልፎ እርምጃው የአውሮጳውያንን እሴቶች የሚጥስ ነው ያሉት ፕሬዚዳንት ኤርዶሃን በዚህ ብቻ ሳይወሰኑ የአውሮጳ ህብረት በጥብቅ የሚቃወመውን የአስቸኳይ ጊዜ አዋጅ ለተጨማሪ ሶስት ወራት እንደሚያራዝሙ የሞት ቅጣትንም እንደገና ህጋዊ ሊያደርጉ እንደሚችሉ አስታውቀዋል በፓርላማው እርምጃ በእጅጉ የተበሳጩት ኤርዶሃን የአስቸኳይ ጊዜ አዋጁን የማራዘም ውሳኔ የመንግስትና የህዝብ ውሳኔ ብቻ መሆኑን አስታውቀው የብዙ አውሮጳውያን መጠሪያ የሆኑትን ሀንስና ጆርጅ የተባሉትን ስሞች በመጥቀስ እነርሱ የሚሉትን ሳይሆን ህዝባቸው የሚላቸውን ማድመጥ እንደሚመርጡ ባለፈው ቅዳሜ ተናግረዋል። ለዚህ የኤርዶሃን ንግግር የአውሮፓ ህብረት ባለስልጣናት በሰጡት መልስ ለቱርክ ማስጠንቀቂያ አዘል መልእክት ነው ያስተላለፉት። የቱርክ መሪዎች በእርግጥ የአውሮፓ ህብረት አባል መሆን ይፈልጉ አይፈልጉ እንደሆነ መወሰን እንዳለባቸው አሳስበዋል። ከዚህ ሌላ ቱርክ ዜጎቿ በአውሮፓ ህብረት አባል ሀገራት ያለ መግቢያ ቪዛ እንዲንቀሳቀሱ እንዲፈቀድላቸው ያቀረበችው ጥያቄ መልስ እንዲያገኝ ፍላጎት እንዳላቸውና እንደሌላቸው እንዲያስቡበትም ጠይቀዋቸዋል። ማሳሰቢያውን የሰጡት የአውሮፓ ህብረት ኮሚሽን ፕሬዚዳንት ዣን ክሎድ ዩንከር ኤርዶሃን ህብረቱን መውቀስ ትተው ፊታቸውን ወደ ራሳቸው በመመለስ ዜጎቻቸው በአውሮፓ እንደ ልባቸው እንዳይንቀሳቀሱ ለመደረጉ ኃላፊነቱ የእርሳቸው ወይስ የእኛ መሆኑን በቅጡ ያጢኑት፣ ሲሉም ጠይቀዋቸዋል። የአውሮፓ ህብረት ፓርላማ አባላት ለቱርክ የአውሮፓ ህብረት አባልነት የሚካሄደው ድርድር እንዲቆም በአብላጫ ድምፅ እያሳለፉት ውሳኔ በአንዳንድ የአውሮፓ ህብረት ባለስልጣናት ዘንድ በጥሩ እርምጃነት አልተወሰደም። ለምሳሌ የአውሮፓ ህብረት የውጭ ጉዳዮች ኃላፊ ፌዴሪካ ሞጎሮኒ እርምጃው ጥሩ መንገድ ነው ብለው እንደማያስቡ ነው የተናገሩት። በእርሳቸው አስተያየት ከቱርክ ጋር በመነጋገር የቱርክን ዴሞክራሲ ለማጠናከር በመሞከር ችግሮችን ለመፍታት መጣሩ እንጂ መፋጠጡ አይበጅም። እንደ ሞጎሮኒ ቱርክን አባል ለማድረግ የሚካሄደው ድርድር እንዲቆም ከተደረገ ማንም አሸናፊ ሊሆን አይችልም። የአውሮፓ ህብረትም ቱርክም ተሸናፊ ይሆናሉ ነው ያሉት። ሞጎሮኒ በቱርክ የአውሮፓ ህብረት አባልነት ማመልከቻ ላይ ኦስትሪያና ሉክሰምበርግ ድርድሩ እንዲቆም ነው የሚፈልጉት። ጀርመን፣ ፈረንሳይና አብዛኛዎቹ የህብረቱ አባል ሀገራት ደግሞ ከአንካራ ጋር የቅርብ ግንኙነታቸው እንዲቀጥል ይፈልጋሉ። ሆኖም አባል ሀገራት በሙሉ የቱርክ መንግስት የሞት ቅጣትን እንደገና ህጋዊ የሚያደርግ ከሆነ ንግግሩ በመቆሙ ነው የሚስማሙት። የጀርመን መራሒተ መንግስት አንጌላ ሜርክል በሰጡት አስተያየት የቱርክ መንግስት በጸረ ሽብር እርምጃ ሰበብ በዜጎች ላይ የሚፈጽማቸውን በደሎች ተቃውመዋል። የጀርመን ፌዴራል መንግስት እንደሌሎቹ ሌሎቹ የአውሮጳ መንግስታት ሁሉ ሽብርን በቁርጠኝነት ይዋጋል። ይሁንና፣ ክቡራትና ክቡራን፣ ይህ ግን የፕሬስ ነጻነትን ለመገደብ በሺዎች የሚቆጠሩ ሰዎችን ለማሰር ምክንያት መሆን የለበትም። በዚህ ረገድ ይህን እርምጃ በግልጽ ማውገዝ አለብን። ከዚሁ ጋርም ከቱርክ ጋር ንግግሩ እንዲቀጥል እፈልጋለሁ። የአውሮፓ ህብረትና የቱርክ ውዝግብ ቀጥሏል። ቱርክ ህብረቱ በእኔ ጉዳይ ጣልቃ ይግባ ስትል አጥብቃ ታሳስባለች። የአውሮፓ ህብረት ደግሞ ሀገሪቱ እንድታሟላ የተጠየቀችውን ካላደረገች የህብረቱ አባልነት አይታሰብም እያለ ነው። በዚህ መሀል ሁለቱ ወገኖች የተፈራረሙት የስደተኞች ጉዳይ ውል አደጋ ላይ ወድቋል። የውሉ ዕጣ ምን እንደሚሆን ከወዲሁ ለመገመት ያስቸግራል። ኤርዶሃን እንደ ማስፈራሪያ የሚጠቀሙበት ይህ ውል ያሰቡትን ለማሳካት ያስችላቸው ወይም አያስችላቸው ወደፊት የሚታይ ይሆናል። ተጫዋቾች የዛሬው አውሮፓና ጀርመን ዝግጅታችን የስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።